ለአቶ ግርማ ጉተማ እድሉን ከተጠቀሙበት ዶክተር አብይ አህመድ የሽግግር ጊዜ መሪ መሆን ይገባቸዋል። ለአቶ ሱራፌል አስፋው ደግሞ አዲሱ የኢህአዴግ ሊቀመንበር ስኬታማ መሆን ካለባቸው የኢትዮጵያ ሕዝብ የለውጥ ጥያቄ መቀጠል ይኖርበታል። ለአቶ ግዛቸው ኢቢሳ ግን አዲሱ የኢህአዴግ መሪ ፈጽሞ ችግር ፈቺ አይደሉም። ሶስቱም ከትውልድ ሀገራቸው ቢርቁም ለሀገራቸው ለውጥ ነው የሚያቀነቅኑ አራማጆች ናቸው፣ በተለያየ አቅጣጫ። መቀመጫውን በኖርዌይ ያደረገው ግርማ ጉተማ እንደሚለው ትናንት በኢትዮጵያ እኩለ ሌሊት ሲቃረብ ከወደ አራት ኪሎ የተሰማው ዜና ከተጠቀሙበት ጥሩ አጋጣሚ ነው እንደ ጥሩ አጋጣሚ ነው የማየው። ለሀገሪቱ ጥሩ መውጫ ሊሆን ይችላል ከተጠቀሙበት። ሁልጊዜ ያባክናሉ እድሎቻቸው። ከተጠቀሙበት ጥሩ አጋጣሚ ነው። አክሮስ ቦርደር ደግሞ ድጋፍ አግኝቷል። እኛም አንዳንድ ነገር አያይዘንበት ኮንግራጁሌሽኑ ላይ ኮንግራጁሌሽን ብለነዋል። ዶክተር አብይ እድሉን ከተጠቀመበት የትራንሲሽን ጊዜ ሊደር ነው መሆን የሚገባው። ዶክተር አብይ አህመድ ውጤታማ የሆኑ ዘንድ አራቱ ፓርቲዎች የመሰረቱት ግንባር ለሰላማዊ ለውጥ ፈቃድ ሊኖረው ይገባል የሚሉት ደግሞ አቶ ሱራፌል አስፋው ናቸው። እንደሳቸው አባባል ለስኬታማነታቸው፣ ሊቀመንበሩም የህዝብ ጫና ሊበረታባቸው ይገባል። የዶክተር አብይ አሁን ስልጣን ላይ መምጣት አሁን ህዝቡ ኢፒአርዴፍን በሚያየው መልኩ ኢፒአርዴፍ ትልቅ ጭቆና የፈጠረ ሀይል ስለሆነ ኢፒአርዴፍን የመውጫ በር በሰላማዊ መንገድ የመውጫ በር ይከፍትለታል የሚል ነው። የ እንደ ኦፖርቹኒቲ የምመለከተው ኢፒአርዴፎች ሰላማዊ ሽግግርን በሰላም እንዲሄድ ከፈለጉ ዶክተር አብይን ጠቅሞ የለውጡን ፕሮሰስ ይከፍታሉ ብዬ ነው የኔ ምኞት ልበለ ምኞት ያለኝ። ዶክተር አብይ ግን ለውጥ ብቻቸው ማምጣት አይችልም። የኢትዮጵያ ህዝብ ጫና በኢፒአርዴፍ ላይ ያለው ጫና መቀጠል አለበት። ሁለተኛው ደግሞ የኢፒአርዴፍም ለኢትዮጵያ ፖለቲካ ለውጥ ሳር ለመክፈት ፈቃደኝነት ማሳየት አለበት። በኢትዮጵያ የጸጥታ ኃይሎች ተፈጽመዋል የተባሉ ግድያዎችን ማጣራት ጥፋተኞችን መለየትና ለህግ ማቅረብ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቃል የገቧቸው ስራዎች ቢሆኑም አልተከወኑም። ግርማን የመሳሰሉ አራማጆች ይህ የቤት ስራ ወደ ዶክተር አብይ አህመድ መሻገሩን ያምናሉ። ያለ ሀገር ነው። ተቃዋሚዎች ኢንቮልቭ ያልሆኑበት መንግስት ያለበት ሀገር ነውና ከተቃዋሚው ውጭም ውስጥም ካለ ጋር ኢንቫይት አድርጎ ዳያሎግ እንዲጀምር እስረኞች እንዲፈታ፣ ሁለት ሶስተኛ ኢንስቲትዩሽናል ሪፎርም ሳይውል ሳያድር መጀመር አለበት። ሁል ጊዜ የሚባል ችግር አለ በሴኪዩሪቲው፣ በፍትህ ተቋማት እንዲሁም በ ወታደራዊ ክንፉል አካባቢ ያሉትን ሪፎርም ማድረግ አለበት። የህወሀት የበላይነት የሚንጸባረቅባቸው ናቸው እነዚህና ወደ ዲሞክራሲ እንዲቀየሩ እነዚህን ኢትዮጵያ የሚመስሉ ተቋማት እንዲሆኑ ማድረግ አለበት። ከዛ በተጨማሪ ደግሞ የታሰሩ እስረኞች አሁንም አሉ። ፈቱ ቢኖሩም የታሰሩ አሉ። የፖለቲካ እስረኞችን በሙሉ እንዲፈታ ባለፉት ሁለት ሶስት ዓመታት የተደረጉ ከፍተኛ ግድያዎች፣ ማንገላታቶች አሉ። እነዚህ ኢንቨስቲጌት እንዲደረጉ እንዲጠኑ በገለልተኛ አካልና ለፍርድ መቅረብ ያለባቸው አካላት ለፍርድ እንዲቀርቡ። አቶ ግዛቸው ኢቢሳ አዲሱ የኢህአዴግ ሊቀመንበር የተሰጣቸውን የቤት ስራዎች ለመወጣት አቅም ያላቸው አይመስላቸውም። ኢህአዴግ ለሊቀመንበርነት ለውድድር ከቀረቡት ዶክተር አብይ አህመድ፣ አቶ ሽፈራው ሽጉጤና ና ዶክተር ደብረ ጽዮን ገብረ ሚካኤል አሻግሮ ማየት ነበረበት ይላሉ። አቶ ግዛቸው የለማ አስተዳደር አባል ይሁን እንጂ የለማ አስተዳደር ወይም ቲም ለማ የሚባሉ ሰዎች የተላበሱትን ያላቸውን ክህሎት ያላቸውን ብቃትና ኤክስፒሪየንስ ያለው ነው ብዬ አላምንም። እንደ ለማ መገርሳ ያሉትና ሌሎች ብቃት ያላቸውን ከድርጅቱ ውስጥ በማሟያ ምርጫ በማካሄድም ሆነ ምንም አሟሃ ምርጫም ሳያስፈልግ አንድ ወንበር ሰው አንድ ሰው ወንበር ልቆለትም ሆነ እንደ አቶ ለመነ የመሳሰሉ ብቃት ያላቸውን ግለሰቦች ወደፊት ማምጣት ይቻል ነበር። ምርጫ አልነበረውም የሚባለው ነገር አያስኬድም። ወጣም ወረደ በኢህአዴግ የአሰራር ስርዓት መሰረት ካለፉት ሀያ ሰባት ዓመታት ወዲህ ሶስተኛው የኢትዮጵያ ጠቅላይ ሚኒስትር የመሆናቸው ጉዳይ የተረጋገጠ ነው። ወደ አራት ኪሎ ቤተ መንግስት ሲያመሩ ከተመረጡበት የኦሮሚያ ክልል ሕዝብ በአጠቃላይም ከኢትዮጵያ የበረታ የማሻሻያ ጥያቄ ይከተላቸዋል። ራፌል እንደሚሉት የአስቸኳይ ጊዜ አዋጁን የማንሳት የታሰሩ ጋዜጠኞች፣ ፖለቲከኞችና የሃይማኖት መሪዎችንም የመፍታት ድፍረቱና ነጻነቱ እንዳላቸው የሚታየው ግን ዘግይቶ ነው። በመጀመሪያ የአስቸኳይ ጉዳይ አዋጁ መነሳት አለበት፣ እሱም የማንሳት ድፍረት ሊኖራቸው ይገባል። በሁለተኛ ደረጃ የታሰሩ የፖለቲካ እስረኞች፣ የህሊና እስረኞች በሙሉ ያለምንም ፕሪኮንዲሽን እንዲለቀቁ ትእዛዝ ማስተላለፍ መቻል አለባቸው። በሶስተኛ ደረጃ ደግሞ ሀገር አቀፍ የሆነ